የአሜሪካ ድምጽ ነው በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ መስከረም 3 2014 ዓ ም ዝግጅታችን ጀመረ። ህወሀት በአፍሪካ ህብረት የሚመራውን የሰላም ሂደት ያለምንም ቅድመ ሁኔታ እንደሚቀበል ካሳወቀ በኋላም የሰሜን ኢትዮጵያው ጦርነት መቀጠሉ ከሆሮ ጉድሩ ወለጋ ዞን አሙሩ ወረዳ የተፈናቀሉ ዜጎች ምንም አይነት የሰብአዊ እርዳታ እያገኙ አለመሆኑን እንዲሁም በተለያዩ አካባቢዎች የነበረውን የአዲስ ዓመት አከባበሮች የሚመለከቱ ዘገባዎች በምሽቱ መሰናዷችን ከምናነሳቸው ርዕሰ ጉዳዮች መካከል ጥቂቶቹ ናቸው። ሰላም። ጤና ይስጥልኝ እንደምናመሻችሁ። የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲሰራችን አበባየው ገበያውም አብረውናሉ። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪ ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁንን እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ስጥልኝ። ክብረትና ክብረን እንደምናመሻችሁ። ከዓለም ዜናው ጋር እንግዲህ ወልድ ነኝ። በትግራይ ክልል መዲና መቀሌ ከተማ ላይ የአየር ጥቃት መድረሱን የሆስፒታል ኃላፊዎች ለሮይተርስ የዜና ወኪል ተናግረዋል። በጥቃቱ አንድ ሰው እንደተጎዳም ታውቋል። የአየር ጥቃቱ የተፈጸመው ከማዕከላዊ መንግስት ጋር ውጊያ ውስጥ ያለው የህዝባዊ ወያኔ ሓርነት ትግራይ ካለቅድመ ሁኔታ በአፍሪካ ህብረት ለሚመራ የሰላም ንግግር ፈቃደኛ መሆኑን ካስታወቀ ከሁለት ቀናት በኋላ መሆኑ ነው። የኢትዮጵያ መንግስት እስካሁን ለህወት ጥሪ መልስ ባይሰጥም ከአሁን ቀደም በሚሰጣቸው ኦፊሴላዊ መግለጫዎች ግን ከአለምንም ቅድመ ሁኔታ ወደ ሰላም ሂደት ለመግባት ፈቃደኝነቱን ሲያሳይ ቆይቷል። የአይደር ሆስፒታል ዋና ስራ አስፈጻሚ ክብሮም ገብረ ስላሴ በዛሬው የአየር ጥቃት የተጎዳ ያሉትን አንድ ሰው መቀበላቸውን ለሮይተርስ ዜና ወኪል ተናግረዋል። ተጎጂውን ይዞ ወደ ሆስፒታል የመጣ ግለሰብ የአየር ጥቃቱ የድምፀ ወያን የቴሌቪዥን ጣቢያንና መቀለ ዩኒቨርሲቲን መምታቱን ነግሮኛል ሲሉ የሆስፒታሉ ዋና ስራ አስፈጻሚ መግለጻቸውን ሮይተርስ ዘግቧል። የድሮን ጥቃት ሀዲ ሀቂ የተባለ የመቀለ ዩኒቨርሲቲ አካል የሆነን ግቢ ኢላማ አድርጓል ሲሉ የህወሓት ቃል አቀባይ የሆኑት አቶ ጌታቸው ረዳ በትዊተር ገጻቸው ጽፈዋል። ከኢትዮጵያ ጦር ቃል አቀባይ ኮሎኔል ገትነት አዳነ እና ከመንግስት ቃል አቀባይ ለገሰ ቱሉ አስተያየት ለማግኘት ሞክሮ እንዳልተሳካለት ሮይተርስ በዘገባው አመልክቷል። ባለፉት ሁለት ሳምንታት ውስጥ ጦርነቱ ከገረሸ ወዲህ የአየር ጥቃት ሲፈጸም ለሶስተኛ ጊዜ ነው። ለጦርነቱ እንደገና መጀመር አንዱ ወገን ሌላውን ይወነጅላል። የአፍሪካ ሕብረትን በመወከል ሁለቱን ወገኖች ለማሸማገል ሲሰሩ የቆዩት የቀድሞ የናይጄሪያ ፕሬዝደንት ኦሊሲጉን ኦባሳንጆ ከአሜሪካው የአፍሪካ ቀንድ መልእክተኛ ማይክ ሀመር ጋር ትናንት ሰኞ መነጋገራቸውን በስብሰባው ላይ ታድመው እንደነበር የገለጹት በኢትዮጵያ የቀድሞ የጅቡቲ አምባሳደር ሞሐመድ እድሪስ ፋራ በትዊተር ገጻቸው ጽፈዋል። በተያያዘ ዜና ዋይት ሃውስ ትናንት በሰጠው መግለጫ ህወሓት በአፍሪካ ህብረት መሪነት በሚደረግ ውይይት ላይ ለመሳተፍ እና ጦርነቱን ለማቆም ዝግጅ መሆኑን ያወጣውን መግለጫ ዩናይትድ ስቴትስ በደስታ እንደምትቀበል ገልጿል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር እስካሁን በቀጠናው እንደሚገኙም የዋይት ሃውስ ቃል አቀባይ ገልጸዋል። የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት ሚኒስትር የነበሩት ሄርመን ከሆን በሰጡት አስተያየት ህወሓት ከአፍሪካ ህብረት የሰላም ሂደት መጠበቅ የሚችለው የተሻለው ነገር እንቅስቃሴውን ማፍረስና ለአመራሮቹ ምህረትን ማግኘት ብቻ ነው ብለዋል። አድማጮች ጦርነቱንና ተያያዥ ጉዳዮችን በተመለከተ በዕለቱ ዓብይ ርዕስ ሰፋ ያለ ዘገባ ይኖረናል። ኢትዮጵያውያን ያለፈው እሁድ የአዲሱን ዓመት መጀመሪያ እንቁጣጣሽን አክብረዋል። ሆኖም እንደ አዲስ ባገረሸው ጦርነት ሳቢያ በግጭቱ አካባቢ ባሉ ቦታዎች የሰዓት እላፊ መጣሉ የበዓሉን ስሜት ያጨፈገገው ሲሆን የሰላም ውይይቱ በድጋሚ ሊጀመር ይችላል የሚሉ ዘገባዎች ደግሞ ከአንዳንዶች ዘንድ ተስፋ አሳድሯል ይለናል የቪኦኤው ሄንሪ ዊልኪንስ ከከምቦልቻ በላከው ዘገባ። ስመኝሽ የቆየት አቀርበዋለች። ኢትዮጵያውያን የአዲሱን አመት መጀመሪያ እሁድ ለት ሲያከብሩ ጦርነት እንደገና ካገረሸበት በመቶ ሀያ ኪሎ ሜትር ርቀት ላይ በሚገኘው እንደ ኮምቦልቻ ባሉ ከተሞች የሚኖሩ ነዋሪዎች ጦርነቱ ዳግም ወደ ከተማቸው ሊደርስ ይችላል ብለው እንደሚፈሩ ለአሜሪካ ድምጽ ገልጸዋል። በግጭቱ ምክንያት የተጣለው ሰዓት ላፊ የአዲስ አመቱ አከባበር በአጭሩ እንዲጠናቀቅ እንዳደረገውም የደሴ ነዋሪዎች ተናግረዋል። ሰዓት እላፊው ከመጀመሩ ጥቂት ሰዓታት በፊት መንገዶች በሰዎች የተሞሉ ነበሩ። ከዛ ግን ባዶ ይሆናሉ። ህጉን ያላከበሩ ካሉም ፖሊስ ያስቆማቸዋል። አዎ እንግዲህ ህዝቡን ወደ ተስፋ የምናሻግርበት ቃል እግዚአብሔር ቃ ለው። ምክንያቱም እንግዲህ ቤተ ክርስቲያን ሁሌ በተስፋ ታምናለች። እግዚአብሔርም ማሀሪ ነው ብለን ታምናለች። ያን ሁሉ መከራ እንግዲህ እንደ ሰው ሰውኛ እናልፈዋለን ብለን አናስብም። እግዚአብሔር ግን ካለ ይታለፋል እና 2014 15 ዓ.ም እንግዲህ እንደምታወቀው ያው ችግሮች አሉ። አሁንም ችግሮች አሉ። ይሄ ግልጽ ነው። ችግሮች አሉ። እነዚህን ችግሮች እግዚአብሔር እንዲያሳልፍልን፣ እንዲያረቅልን በመጸለይ ወደ እግዚአብሔር በማልቀስ ወደ እግዚአብሔር በመንበርከክ እንግዲህ ተስፋችን እግዚአብሔር ነው ብለን ነው የምናስበው። የትግራይ የውጭ ግንኙነት ተብሎ የሚጠራው ቢሮ ለኢትዮጵያ አዲስ ዓመት ባወጣው መግለጫ በሁለቱ ወገኖች ዋና መከራከሪያ ነጥብ የነበረውን የአፍሪካ ኅብረትን አደራዳሪነት መቀበሉንና ለድርድሩም ሰዎች መመደቡን አስታውቋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በኬንያ እጅግ ጠባብ በሆነና አወዛጋቢ ውጤት ተቀናቃኛቸው ራይላ ኦዲንጋን በማሸነፍ ለስልጣን የበቁት አዲሱ ፕሬዝደንት ዊሊያም ሩቶ ዛሬ የቃለ መሐላ ፈጽመዋል። በስቴዲየም ውስጥ የተሰናዳውን የቃለ መሐላ መርሃ ግብር ለመታደም በመጡት ሰዎች መካከል በነበረው መጨናነቅ አርባ ሰዎች ጉዳት ደርሶባቸዋል ተብሏል። የመሐመድ የሱፍን ዘገባ ኤደን ገርመው ታቀርበዋለች። የኬንያን አምስተኛ ፕሬዝዳንት ቃለ መሐላ ለመታዘብ በሞኢ ዓለም አቀፍ የስፖርት ማዕከል ወደ ሀያ የሚጠጉ የዓለም መሪዎችና በአስር ሺዎች የሚቆጠሩ ኬንያውያን ተገኝተዋል። ብዙዎችም በጉልበት ወደ ስቴዲየሙ ለመግባት የሞከሩ ሲሆን የኬንያ የቀይ መስቀል የሕዝብ ግንኙነት ኃላፊ ፔተር አባዎ የመጀመሪያ ደረጃ ግብረ ምላሽ ቡድናቸው ወደ አርባ ለሚጠጉ ቀላል ጉዳት ለደረሰባቸው ሰዎች ድጋፍ ማድረጉን አስታውቀዋል። አባዎ በአጥሮ ላይ ለመዝለል የሞከሩ ነበሩ። አንዳንዶቹ እንደውም ወድቀዋል። የመጀመሪያ እርዳታ የተደረገላቸው ብዙ ጉዳተኞች ነበሩ። አንዳንዶቹም ተቆርጠዋል። አሁን ያለው ሁኔታ የተረጋጋ ሲሆን ቡድናችን በስፍራው አለ። ዊሊያም ሩቶ ከቀድሞ አለቃቸውና ከስልጣን ተሰናባቹ ኡሁሩ ኬንያታ ስልጣን ተረክበዋል። ሩቶ ባለፈው ወር ላይ የቀድሞ ፕሬዝዳንቱ የእሳቸው ተቀናቃኝ የሆኑትን ኦዲንጋን ከደገፉ በኋላ ከኬንያታ ጋር ተቀያይመዋል። ምንም እንኳን ኬንያታ የኦዲንጋ ደጋፊ ቢሆንም፣ ለአዲሱ ፕሬዝዳንት ግን የኬንያ መንግስት አመራር ማረፊያ የሆነውን የፕሬዝዳንቱ መኖሪያ አስጎብኝተዋቸዋል። የአዲሱ ፕሬዝዳንት ተቀናቃኝ የነበሩት ኦዲንጋ በተከፋፈለ የምርጫ ኮሚሽን አነስተኛ የመራጮች ቁጥርና የ የራሳቸው የራሳቸውን የምርጫው ተጭበርብሯል ክስ ባለበት 6.9 ሚሊዮን ሰው የመረጣቸው ሲሆን ዊሊያም ሩቶ 7.1 ሚሊዮን ድምፅ አግኝተዋል። ኬንያታ ሩቶ ያለምንም ማበላለጥ ለሁሉም ኬንያውያን እንዲያገለግሉ ግድ ብለዋል። ኦዲንጋ ሽንፈታቸውን በመቃወም ለኬንያ ከፍተኛ ፍርድ ቤት ክስ ያቀረቡ ሲሆን የዛሬውን ቃለ መሐላ አልታደሙም። ፕሬዚዳንት ሩቶ እየጨመረ የመጣውን የኑሮ ውድነት ማረጋጋትንና በዓመታት የተወዘፈውን ኬንያ ያለባትን ብድር መክፈልን ጨምሮ ከባድ የቤት ስራ ይጠብቃቸዋል። የ55 ዓመቱ ሩቶ የውጭ ሀገር ብድርና ሙስና እንዲቀንስ እንደሚሰሩ ለሁሉም ኬንያውያን ቃል ገብተዋል። የዓለም የምግብና የእርሻ ድርጅት ፋኦ በሶማሊያ ከ300ሺ በላይ የሚሆን ሰው በቸነፈር ይመታል ሲል አስጠንቅቋል። ጄኔቭ ከሚገኘው ቢሮ ሪፖርቱን ያወጣው ፋኦ እንዳለው በዚህ ዓመት በሶማሊያ 6.7 ሚሊዮን ሰው አጣዳፊ ረሃብ ሊገጥመው ይችላል። ሊሳ ሽላይን ከጄኔቭ በላከችው ዘገባ መሰረት በቸነፈር ሊመቱ ይችላሉ በሚል ያሰጉት በባይደዋና በብርሃ ካባ ግዛት የሚገኙ እንዲሁም በደቡብ ሶማሊያ በአረሰላጤ የምትገኘው ባይደዋ ከተማ የሚገኙ ነዋሪዎች ናቸው። በተደጋጋሚ የተሰጡ ማስጠንቀቂያዎች ግልጽ ናቸው። አሁኑኑ እርምጃ ይወሰድ፣ አለዛ በሚቀጥሉት ጥቂት ሳምንታት ቸነፈር ይከሰታል ሲሉ በሶማሊያ የፋኦ ተወካይ ኤትየን ፒተር ሽሚት ተናግረዋል። ድርቁ በአስደንጋጭ ሁኔታ እየተስፋፋ ነው ሲሉ አክለዋል። ፒተር ሽሚት ይህን ያሉት በሰሜን ምስራቅ ሶማሊያ ፑንትላንድ ግዛት ውስጥ በካባላ አውራጃ ድርቁ በእንስሳት አርቢዎች ላይ ያስከተለውን ጉዳት በመገምገም ላይ እያሉ ነው። ለረጅም ጊዜ ታይቶ የማይታወቅ የከፋ ድርቅ፣ የምግብ ዋጋ መናር እና ግጭት የምግብ ዋስትናን እጅግ አሳሳቢ ደረጃ አውርዶታል ብለዋል። ድርቁ በተለይ በህፃናት ላይ ከፍተኛ አደጋ አድርሷል። የህፃናት አደም ድርጅቱ ዩኒሴፍ እንደሚለው ከአስር ዓመት በፊት በነበረው ቸነፈር 340,000 ህፃናት ለተመጣጠነ ምግብ ጦት ችግር ሲጋለጡ አሁን ባለው የድርቅ ወቅት በችግሩ የሚሰቃዩ ህፃናት ቁጥር ወደ 513,000 ያሻቅቧል። በኢሚግሬሽን እና በሌሎች ጉዳዮች ምክንያት ሻክሮ የነበረውን ግንኙነታቸውን ለማደስ የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሜክሲኮን በመጎብኘት ላይ ናቸው። የውጭ ጉዳይ ሚኒስትሩ ከሜክሲኮ ፕሬዝደንት አንድሬስ ማኑኤል ሎፔዝ አብራዶር ጋር ተገናኝተው ሲነጋገሩ ዋና አጀንዳቸው ስደተኞችን የተመለከተ እንደነበር የቪኦኤው ናይክ ቺንግ ከሜክሲኮ በላከው ዘገባ ለመረዳት ተችሏል። ይህ መደበኛ የሆነ ፍልሰትን በተመለከተ ህጋዊ የሚሆንበትንና የሰብአዊ የሆነ የድንበር አስተዳደርን በተመለከቱ ጉዳዮች ላይ በጋራ ስለምናደርገው ጥረት ተነጋግረናል ብለዋል ብሊንከን በጋዜጣዊ መግለጫቸው። ፍልሰትን በተመለከተ የችግሩን ምንጭ ሜክሲኮና ዩናይትድ ስቴትስ ከአሁን ቀደም ተባብረው በማያውቁበት ደረጃ ተነጋግረናል ሲሉ አክለዋል ብሊንከን። ሜክሲኮ ለአሜሪካ ከሶስት ዋና የንግድ ሸሪክ ሀገሮች አንዷ ስትሆን ከኮቪድ-19 ወረርሽኝ በፊት አሜሪካ ምርቷን ከምትልክባቸው ሀገሮች ሜክሲኮ በሁለተኛ ደረጃ ላይ ነበረች። የአሜሪካ ባለሥልጣናት እንደሚሉት ህገወጥ ስደተኞች ከሜክሲኮ ወደ አሜሪካ ድንበር መሻገራቸው በተቀባይ ሀገር ላይ ጫና ፈጥረዋል። ባለፉት ጥቂት ወራት ውስጥ የቴክሳስ ግዛት ያለበትን ሸክም ለማቃለል በሚል ስደተኞችን በአውቶቡስ እየጫነ ወደ ኒውዮርክና ዋሽንግተን ልኳል። የብሊንከን የሜክሲኮ ጉብኝት የመጣው ፕሬዚደንት ባይደን የሜክሲኮ አቻቸውን በዋይት ሀውስ ቤተመንግሥት ተቀብለው ባነጋገሩ በሁለተኛው ወር መሆኑ ነው። የሜክሲኮ የኃይል ኩባንያዎች በመንግሥት ስር ያሉና በመንግሥት ድጋፍ ስለሚደረግላቸው የአሜሪካ የግል ኩባንያዎችን ተወዳዳሪነት የሚጎዳና ከንግድ ስምምነት ያፈነገጠ ነው በሚል አሜሪካ ቅሬታዋን በሜክሲኮ ላይ ስታሰማ ቆይታለች። ባለፈው ሰኔ በዩናይትድ ስቴትስ የተዘጋጀው የሰሜንና ደቡብ አሜሪካ ጉባኤ ኩባን፣ ኒካራጓንና ቬንዙዌላን ያገለለ ነው በሚል የሜክሲኮ ፕሬዝዳንት ሎፔዝ አብራዶር ሳይገኙ መቅረታቸው ይታወሳል። በመጨረሻም አድማጮች የዩናይትድ ስቴትስ የፍትህ ሚኒስቴር የቀድሞው ፕሬዚደንት ዶናልድ ትራምፕና አጋሮቻቸው የእንደ አውሮፓውያን አቆጣጠር ሀያ ሀያ ምርጫን ውጤት ለመቀልበስ ያደረጉትን ጥረት በተመለከተ ማስረጃ ለማሰባሰብ አርባ የሚሆኑ የፍርድ ቤት መጥሪያዎችን መላኩን ኒውዮርክ ታይምስ ዘግቧል። የትራምፕ የረጅም ጊዜ አማካሪ የነበሩት ቦሪስ ኤፕስቲን እና የምርጫ ዘመቻ አደራጃቸው ማይክ ሮማን የእጅ ስልኮቻቸው በማስረጃነት የተወሰዱባቸው መሆኑን ኒውዮርክ ታይምስ ጨምሮ ዘግቧል። የትረምፕ የማህበራዊ ሚዲያ ስራ አስኪያጅ የነበሩት ዳን ስካቪኖ እና ሌሎች በዝቅተኛ እርከን ላይ ያሉ አማካሪዎች በፍርድ ቤት መጥሪያው መካተታቸውን ጋዜጣው ጨምሮ ዘግቧል። የፍርድ ቤት መጥሪያዎቹ የተላኩት በትረምፕ እና አጋሮቻቸው የእንዳረፓን አቆጣጠር የሃያ ሃያ ምርጫን ውጤትን ለመቀልበስ አማራጭና ሐሰተኛ የምርጫ ወኪሎችን ዝርዝር ለማቅረብ ያደረጉት የከሸፈ ሙከራን በተመለከተ ተጨማሪ መረጃን ለመፈለግም ነው ተብሏል። ከዚህ በተጨማሪም በጥር 6 2021 በአሜሪካ ምክር ቤት ላይ በትረምፕ ደጋፊዎች የተፈጸመውን ጥቃት በተመለከተም ማስረጃ ለማሰባሰብ ነው ተብሏል። አንዳንዶቹ መጥሪያዎች በፍትህ መስሪያ ቤቱ በአዲስ መልክ የተያዘው እና በትረምፕ የሚመራው አሜሪካንን እናድን የሚለው ፖለቲካዊ የገንዘብ አሰባሳቢ ቡድንን በተመለከተ ለሚደረገው ምርመራ ማስረጃ ለማሰባሰብ መሆኑ ታውቋል። ክብራትና ክብራን ለምሽቱ ያዘጋጀነው የዓለም ዜና ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት። እንግዲህ ወልዴን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ መስከረም 3 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። አባዴ ጋር ግንህል እንደገና በኋላ ተኩስ ሲጀመር ወደ ቤት

በምዕራብ ወለጋ አሶሳ መንደር በነዋሪዎች ላይ ከተቃጣ ጥቃት በመሸሽ ላይ ሳሉ አባቱ የሞቱበትን የአስር ዓመት ታዳጊ ኡስማን አብዱን ነው የሰማችሁት። በአሁኑ ወቅት ተጠልለው በሚገኙበት የደቡብ ወሎ ሀርቡ መጠለያ ጣቢያ ለተፈናቃዮች በተሰናዳ የአዲስ ዓመት ልዩ የምሳ ስነ ስርዓት ላይ ነው ያገኘነው። ሙሉ ዘገባው በ ከሁለተኛው አጋማሽ በኋላ ይቀርባል። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። አሁን ወደ አብይ ርዕስ ዘገባችን እንለፍ። ህወሀት በአፍሪካ ህብረት የሚመራውን የሰላም ሂደት ያለምንም ቅድመ ሁኔታ እንደሚቀበል ካሳወቀ በኋላም የሰሜን ኢትዮጵያው ጦርነት መቀጠሉ እየተነገረ ነው። ጦርነቱም ዛሬ መቀጠሉን በትዊተር ገጻቸው የገለጹት የህወሀት ቃል አቀባይ አቶ ጌታቸው ረዳ በመቀሌ ከተማ የድሮን ጥቃት መፈጸሙን ገልጸዋል። የአሜሪካ ድምፅ የመቀሌ ዘጋቢ ሙሉጌታ አጽበሃ በላከው ዘገባም የድሮን ጥቃት የተፈጸመው በሁለት ተቋማት ላይ መሆኑን አመልክቷል። ዛሬ ተፈጽሟል የተባለውን የድሮን ጥቃት በሚመለከት ከኢትዮጵያ መንግስት በኩል እስካሁን ምንም ምላሽ ባይሰጥም መንግስት ከዚህ ቀደም ተመሳሳይ ክሶችን አስተባብሏል። በተያዘ ዜና ዋይት ሀውስ ትላንት በሰጠው መግለጫ ህወሓት በአፍሪካ ህብረት መሪነት በሚደረገው ውይይት ላይ ለመሳተፍና ጦርነቱን ለማቆም ዝግጁ መሆኑን በመግለጽ ያወጣውን መግለጫ ዩናይትድ ስቴትስ በደስታ እንደምትቀበል በድጋሚ አረጋግጧል። ኬኔዲ አባተ ዝርዝር ዘገባ አለው። ነሐሴ 18 2014 ዓ ም ዳግም የተቀሰቀሰው የሰሜን ኢትዮጵያ ጦርነት እንደቀጠለ ነው። ስለ ጦርነቱ ከኢትዮጵያ መንግስት በኩል ለሁለት ሳምንታት ያህል በይፋ የተባለ ነገር ባይኖርም የህወሓት ባለስልጣናት ግን ጦርነቱ መቀጠሉን በመግለጽ ላይ ናቸው። ጦርነቱ ዛሬም እየተካሄደ መሆኑን በትዊተር ገጻቸው የገለጹት የህወሓት ቃል አቀባይ አቶ ጌታቸው ረዳ ይኸውም በኢትዮጵያ መከላከያ ሰራዊት በኩል የበላይነትን ለመያዝ የሚደረግ እንደሆነ ነው የጠቆሙት። የኢትዮጵያ መንግስት ከሶስት ሳምንታት በፊት ጀምሮታል ያሉትን ዘመቻ የበላይነቱን ካረጋገጠ በኋላ በትግራይ ክልል መንግስት ለቀረበው በጋራ ስምምነት ላይ የተመሰረተ የግጭት ማቆም ጥሪ አዎንታዊ ምላሽ ይሰጣል የሚል አስተሳሰብ ከዓለም አቀፉ ማህበረሰብ ውስጥ ያላቸው ካሉ ማዘናቸው አይቀርም ሲሉም ገልጸዋል። ዛሬ በመቀሌ ከተማ የድሮን ጥቃት መፈጸሙንም የገለጹት አቶ ጌታቸው ጥቃቱ የመቀሌ ዩኒቨርሲቲ አዲ ሀቂ ግቢን ኢላማ ያደረገ ነው ብለዋል። ይሁን እንጂ በጥቃቱ ስለደረሰው ጉዳት ምንም ያሉት ነገር የለም። የኢትዮጵያና የኤርትራ ኃይሎች በተለያዩ የጦር ግንባሮች ደርሶባቸዋል ላሉት ጉዳት ሲቪሎችንና የሲቪል ተቋማትን ያነጣጠረ የበቀል ጥቃት ይፈጽማሉ ሲሉም ከሰዋል። በሌላ በኩል በዛሬው ዕለት በመቀሌ ከተማ የድሮን ጥቃት የተፈጸመው ሁለት ጊዜ መሆኑን የቪኦኤው የመቀሌ ዘጋቢ ሙሉጌታ አጽብሀ የላከው ዘገባ ያመለክታል። ሁለቱ ጥቃቶች የተፈጸሙት በመቀሌ ዩኒቨርሲቲ አዲያቄ ካምፓስ ቀጥሎም በድምፂ ወያኔ ትግራይ የመገናኛ ብዙሃን ላይ መሆኑን የገለጸው ሙሉጌታ በአዲያቄ ቅጥር ግቢ ተፈጽመዋል በተባለው ጥቃት በቀኝ እግራቸው ላይ ቀላል ጉዳት እንደደረሰባቸው ነግረውኛል ያላቸው በጥበቃ ስራ ላይ የተሰማሩ አለቃ ገብረ መስቀል ካሳ የተባሉ ግለሰብ በተጨማሪም አራት መኪኖችና የዩኒቨርሲቲው ሕንፃዎች ጉዳት እንደደረሰባቸው ስለመናገራቸው ዘግቧል። ስለ ጉዳቱ መጠን ግን ሙሉጌታ በጽሁፍ በላከው ዘገባ ላይ አልጠቀሰም። ድምፂ ወያኔ ሚዲያ ደግሞ ተፈጸመብኝ ባለው የድሮን ጥቃት በሰውና በንብረት ላይ ከባድ ጉዳት ስለመድረሱ እንዲሁም በጥቃቱ ምክንያት የቴሌቪዥን ጣቢያው ስርጭት ስለመቋረጡ በጽሁፍ መግለጹን ነው ሙሉ ጌታ በዘገባው የጠቆመው። ዛሬ ተፈጽሟል የተባለውን የድሮን ጥቃት በሚመለከት ከኢትዮጵያ መንግስት በኩል እስካሁን ምላሽ ባይሰጥም መንግስት ከዚህ ቀደም ተመሳሳይ ክሶችን አስተባብሏል። መንግስት ከዚህ ቀደም ለቀረበው ተመሳሳይ ውንጀላ ምላሽ ሲሰጥ አየር ኃይል ወታደራዊ ኢላማዎችን ብቻ ለይቶ እንደሚያጠቃ ገልጾ ህወሀት ሆን ብሎ ሀሰተኛ ሬሳ የያዙ የሚመስሉ ከረጢቶችን ሰዎች በሚገኙበት ቦታ በማስቀመጥ ቁጣ ለመቀስቀስ ሞክሯል ሲል ወንጀል ተናግሯል። ይህ በእንዲህ እንዳለ ህወሀት በአፍሪካ ህብረት በሚመራው ድርድር ላይ ያለ ቅድመ ሁኔታ እንደሚሳተፍ ገልጾ ተደራዳሪዎችን ለመጀመሪያ ጊዜ ይፋ በማድረግ ከኢትዮጵያ መንግስት ጋር ተመሳሳይነት ያለው አቋም ከያዘ ዛሬ ሶስት ቀን ቢሞላውም የጦርነቱን ሁኔታ አስመልክቶ አሁን ላይ ብዙም ማለት አይቻልም። የህወሀትን መግለጫ በደስታ ከተቀበሉት መካከል ዩናይትድ ስቴትስ አንዷ ስትሆን፣ የሀገሪቱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሰጡት መግለጫ ለሰላም ሲባል በየትኛውም ቦታ በማንኛውም ጊዜ ከህወሀት ጋር ለመነጋገር ር ዝግጁ መሆኑን ለገለጸው የኢትዮጵያ መንግስት ህወሀት ጦርነቱን ለማቆምና ልዩነቶችን በውይይት ለመፍታት ዝግጁ ነን በማለት የሰጠው መግለጫ ምላሽ የሚሰጥ ጠንካራ ሂደት በመሆኑ እናበረታታለን ማለታቸውን መዘገባችን ይታወሳል። ዋይት ሀውስም ትናንት በሰጠው መግለጫ ህወሀት በአፍሪካ ህብረት መሪነት በሚደረገው ውይይት ላይ ለመሳተፍና ጦርነቱን ለማቆም ዝግጁ መሆኑን በመግለጽ ያወጣውን መግለጫ ዩናይትድ ስቴትስ በደስታ እንደምትቀበል በድጋሚ አረጋግጧል። ሁለቱም ወገኖች ጦርነቱን አቁመ ተቃውመው ልዩነታቸውን ለመፍታት ወደ ውይይት የሚመለሱበት ጊዜ አሁን ነው ሲሉ የዋይት ሀውስ ቃል አቀባይ ካሪን ዣን ፒየር ተናግረዋል። የኢትዮጵያ መንግስት በማንኛውም ጊዜና ቦታ ንግግር ለማድረግ ፈቃደኛ መሆኑን ስለ መግለጹ ያስታወሱት ቃል አቀባይዋ ይህን አጋጣሚ በመጠቀም ሰላም ማምጣት እንደሚያስፈልግም ነው የገለጹት። የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን እንዳሉት ሁሉ ኤርትራና ሌሎችም ከግጭቱ መውጣት አለባቸው ብለዋል። ዩናይትድ ስቴትስ በአፍሪካ ህብረት መሪነት የሚደረገውን ዲፕሎማሲያዊ ጥረት እንደምትደግፍ ነው የጠቆሙት። የፕሬዝደንት ባይደን የአፍሪካ ቀንድ ልዩ መልእክተኛ ማይክ ሀመር አሁንም ድረስ በቀጠናው እንዳሉና የሚደረገውን የሰላም ጥረት ለማስቀጠል ከኢትዮጵያና ከህዋት ባለስልጣናት ጋር እንዲሁም ከአፍሪካ ህብረትና ከአለም አቀፍ አጋሮች ጋር በንቃት እየተወያዩ መሆናቸውንም ነው የዋይት ሀውስ ቃል አቀባይ ካሪን ዣን ፒየር ያብራሩት። አክለውም የኢትዮጵያ ህዝብ ብዙ መከራ ደርሶበታል፣ ዘላቂ ሰላም ይገባዋል ካሉ በኋላ ዩናይትድ ስቴትስ ከኢትዮጵያ ጎን መቆሟን እንደምትቀጥል አመልክተዋል። ለሰ የሰሜኑ ጦርነት ሰላማዊ መፍትሄ ለማፈላለግ በኢትዮጵያ በጉብኝት ላይ የሚገኙት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሀመር ከኢትዮጵያ መንግስትና ከህወሓት ባለስልጣናት በተጨማሪ ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ጋርም የተወያዩ ሲሆን ግጭቱን ለማስቆም የአፍሪካ ህብረት የሚያደርገውን ጥረት ዓለም አቀፉ ማህበረሰብ መደገፍ እንዳለበት መስማማታቸውን ሙሳ ፋኪ በትዊተር ገጻቸው ገልጸዋል። የአፍሪካ ህብረት ኮሚሽነሩ ከህብረቱ የአፍሪካ ቀንድ ተወካይ የቀድሞ የናይጄሪያ ፕሬዚደንት ኦሉሴጉን ኦባሳ አንጆ ጋርም ተገናኝተው መወያየታቸው ና ህብረቱ በኦባሳንጆ ላይ ሙሉ እምነት እንዳለው በመግለጽ የኃላፊነት ጊዜያቸውን ማራዘሙ ይታወቃል በግጭቱ ውስጥ ባሉት በሁለቱም ወገኖች ተቀባይነት ያገኘው በአፍሪካ ህብረት መሪነት የሚደረገው የሰላም ጥረት የቀጠለ ሲሆን የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት ሚኒስትር የነበሩት ሄርማን ኮን በትዊተር ገጻቸው በሰጡት አስተያየት ህወሀት ከአፍሪካ ህብረት የሰላም ሂደት መጠበቅ የሚችለው የተሻለው ነገር እንቅስቃሴውን ማፍረስና ለአመራሮቹ ምህረት ማግኘት ነው ብለዋል። ለሁሉም ህወሀት ትናንት ያወጣው ከፌዴራሉ መንግስት ፍላጎት ጋር የሚስማማ የሚመስል መግለጫ እስካሁን ከመንግስት ምላሽ አላገኘም። ለአሜሪካ ድምጽ፣ ኬኔዲ አባተ፣ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። ቀደም ስል የተከታተላችሁት የአብይ ርዕዮ ዘገባውን ነበር። የትንታኔው መጽሄት ይቀጥላል። ከነሐሴ 23 እስከ 25 በተፈጸመው ጥቃት ከሆሮ ጉድሩ ወለጋ ዞን አሙሩ ወረዳ የተፈናቀሉ ዜጎች እስካሁን ምንም አይነት ሰብአዊ ድጋፍ አለማግኘታቸውን ለአሜሪካ ድምፅ ተናግረዋል። በታጣቂዎች በተፈጸመው ጥቃት ምክንያት ከአጋምሳ ከተማና አጎራባች ወረዳዎች የተፈናቀሉት እነዚህ ዜጎች በትምህርት ቤቶችና በእምነት ተቋማት ተጠልለው እንደሚገኙ ነው የገለጹት የሆሮ ጉድሩ ወለጋ ዞን የአደጋ ስጋት ቅነሳ ማስተባበሪያ ጽህፈት ቤት በበኩሉ የተፈናቀሉ ሰዎችን መረጃ ለመሰብሰብ የተዋቀረ ኮሚቴው ወደ አካባቢው ማምራቱን አስታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ጳጉሜ 1 2014 ዓ ም ባወጣው መግለጫ ከ20ሺህ በላይ ሰዎች መፈናቀላቸውን ገልጾ በአፋጣኝ እርዳታ እንዲደረግላቸውም አሳስቦ ነበር። ፀሐይ ዳምጣው ተጨማሪ ዘገባ አላት። በኦሮሚያ ክልል ሆሮ ጉድር ወለጋ አሙሩ ወረዳ ከነሐሴ 23 እስከ ነሐሴ 25 2014 በነበረው ግጭት የሰው ህይወት መጥፋቱን ንብረት መውደሙንና መዘረፉን እንዲሁም ነዋሪዎች ከቀያቸው መፈናቀላቸውን ከጥቃቱ የተረፉ ሰዎች ገልጸዋል። የተፈጠረውን ግጭት በተመለከተ መግለጫ ያወጣው የኢትዮጵያ ሰብአዊ መብቶች ኮሚሽንም ይህንን አረጋግጠዋል። አቶ ብልሱማ ሞሳ በዚህ ግጭት አባታቸውን ያጡ መሆናቸውን ጠቅሰው እርሳቸው ከአሙሩ ወረዳ አገምሳ ከተማ ሸሽተው ኦቡራ ከተማ ውስጥ ተጠልለው እንደሚገ ነው የተናገሩት። ግን ያለው ሁኔታ በጣም አስቸጋሪ ነው እና የተፈናቀለው ደግሞ በየሜዳ በየዱር ላይ ነው፣ በየዘመድና በየዛፍ ስር ነው ያሉት። ግን አንድ ታታ የለም ለመለሰ የታሰበ ነገርም የለም። እና ለመደገፉም ደግሞ የተደረገበትን ነገርም አንድም የለም ከመንግስትም ሆነ ከሌላ አካል አለው ለህዝብ ወይ ደግሞ ዓለም መንግስታት ህዝብ አለው ብሎ ምንም እርዳታ ያደረሰለት የለም። ስማቸው እንዲጠቀስ ያልፈቀዱ ሌላ አባትም ከአገምሳ ከተማ በግጭቱ ምክንያት ከቀያቸው ወጥተው ኦቦራ ከተማ እንደሚገኙ ገልጸው ተፈናቃዮቹ በትምህርት ቤቶችና በእምነት ተቋማት ለመጠለል መገደላቸውን አስረድቷል። ገርጎ እንጂ ጋራ መጋላ እስካሁን የተደረገ እርዳታ የለም። ሰዎች ከአገምሳ ከተማ ወደ ኦቦራ ከተማ ነው ተፈናቅለው ተጠልለው ያሉት። ዘመድ ጋር ተጠግተው የሚኖሩም አሉ። አሁን ባለው ሁኔታ እርዳታ በጣም ያስፈልጋል። ነገር ግን ምንም የመንግሥትም ሆነ ከሌሎች በጎ አድራጎት ድርጅቶች የተደረገ ነገር የለም። ተፈናቃዮቹ ያነሱትን ቅሬታ መነሻ በማድረግ ያነጋገር ናቸው የሆረጉድሮ ዞን የአደጋ ስጋት ስራ አመራር ጽሕፈት ቤት ወይም ቡሰ ጎኖፋ ኃላፊ አቶ አምዲሁን ኖሮ ጉዳዩን ለመከታተል እና መረጃ ለመሰብሰብ ተዋቅሮ ወደ አካባቢው የተላከው ቡድን ገና አለመመለሱን ገልጸዋል። በኔትወርክ ችግር ሳቢያም ከቡድኑ መረጃ ማግኘት እንዳልቻሉ አስረድተዋል። የኦሮሚያ ቡሰ ጎኖፋ ቢሮም ከአካባቢው መረጃ አላገኘውም ስል ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በጳጉሜ አንድ ሁለት ሺ አስራ አራት የተፈጠረውን ግጭት አስመልክቶ ባወጣው መግለጫ ግን የጉዳቱን መጠን መግለጹ ይታወሳል። ኮሚሽኑ ከአካባቢው ነዋሪዎችና ከመንግስት አካል አሰባሰብኩ ብሎ ባወጣው መግለጫ ግጭቱ በተፈጸመባቸው ቀበሌዎች ከሀያ ሺህ በላይ ሰዎች ከቀያቸው ተፈናቅለው በኦብራ ከተማ በአስቸጋሪ ሁኔታ ውስጥ እንደሚገኙ መረዳቱን አመልክተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በመግለጫው የመንግስት ጸጥታ ኃይል ወደ ቦታው በአፋጣኝ እንድላክ ጥሪ አቅርቦም ነበር። ከአካባቢው ያነጋገርናቸው ነዋሪዎች የጸጥታ ኃይል መግባቱንም አረጋግጠዋል። የመንግስት የጸጥታ ኃይል አሁን ገብቷል፣ ያለው ሁኔታ ተሻሽሏል። ነገር ግን የተፈናቀሉ ሰዎች ገሚሳቸው በትምህርት ቤት በእምነት ተቋማትና በየዘመድ ቤቱ ተጠልለው ነው ያሉት። ወደ የመጡበት እየተመለሱ ያሉም አሉ። የጸጥታ ችግሩ ሁኔታ ያሰፈራቸው ደግሞ አሁንም እዛው ኦቦራ ናቸው። የኢትዮጵያ ሰብአዊ መብቶች ኮሚሽን ነዋሪዎችንና የመንግስት አካላት በማነጋገር አወጣውት ያለው መግለጫ እንደምለው ከነሐሴ 23 እስከ ነሐሴ 25 ጥቃቱ የተፈጸመው በአሙር ወረዳ ተሰማርተው የነበሩ የጸጥታ ኃይሎች ወደ ሌላ አካባቢ መንቀሳቀሳቸው ተከትለው ነው። ከዚያም መንግስት ሸኔ የሚላቸው የኦሮሞ ነጻነት ሰራዊት ታጣቂዎች የወረዳው ዋና ከተማ የሆነችውን ኦቦራ ከተማን ለመያዝ ባደረጉት እንቅስቃሴ ሶስት የአማራ ብሄር ተወላጆች መገደላቸውን አመልክቷል። ይህንን ግድያ ተከትሎ ከአሙር ወረዳ ሀሮ አዲስ አለም ከተባለ ቀበሌና አጎራባች የሆነው የአማራ ክልል ቡሬ ወረዳ የተውጣጡ ታጣቂዎች በአሙር ወረዳ ጥቃት መፈጸማቸውን መግለጫው ጠቅሷል። ታጣቂዎቹ በወረዳው በሚገኙ የኦሮሞ ብሄር ተወላጆች ነዋሪዎች ላይ ናሴ ሀያ አራት ና ናሴ ሀያ አምስት ቀን ሁለት ሺ አስራ አራት አመት ምረት በፈጸሙት ጥቃት ከስልሳ በላይ ሰዎች መገደላቸው ቸውን ጠቁሟል። የአካባቢው ወቅታዊ የሰላም ሁኔታ በተመለከተ የሆረ ጉዱሩ ወለጋ ዞን የኦሮሚያ ጸጥታና አስተዳደር ቢሮ እንዲሁም ከኦሮሚያ ኮሚኒኬሽን ቢሮ መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። መሰናዷችን እንደቀጠለ ነው። ባለፉት ጥቂት ቀናት በኢትዮጵያ የተለያዩ አካባቢዎች የሚኖሩ ሰዎች በ2014 ዓ ም በተለይ በሰላምና ጸጥታ አንጻር የነበረባቸውን ስጋት እንዲሁም በ2015 ዓ ም ያላቸውን ተስፋ ሲያጋሩን ቆይተናል። አሁንም ተከታዩ መሰናዷችን አስተያየታቸውን የሰጡንን አንዳንድ ነዋሪዎች ነው የሚያሳየን። የቀዳሚውም የሚሆነው አስቴር ምስጋናው ከባህር ዳር የላከችው ነው። የባህር ዳር ከተማ ነዋሪ የሆኑት አቶ ጌታቸው ወንድም ያለፈው 2014 ዓ ም እንደ ሀገር ብዙ ፈተናዎች የታዩበት እንደነበር ይናገራሉ። በተለይ የአማራ ክልል የጦርነት ቀጠና ሆኖ መቆየቱን ያስታወሱት አቶ ጌታቸው ችግሮቹ እንደነበሩ ይገልጻሉ። 2014 ዓ ም በጣም ፈታኝ አመት ነው የነበረው ምክንያቱም የሰሜኑን የሀገራችን ጦርነት ተከትሎ ብዙ ወገኖቻችንን በሞት ያጣንበት በጣም በሚሊዮኖች የሚቆጠሩ ሕዝቦች የተፈናቀሉበት ከፍተኛ የሆነ የመሰረተ ልማቶች የጤና ተቋማት፣ ትምህርት ቤቶች፣ ብዙ መንገዶች ሊሆኑ ይችላሉ ውድመት የደረሰባቸው በተለይ በአፋር እና በአማራ ክልል በጣም ከፍተኛ የሆነ ዲዛስተር ያስተናገደበት አመት በመሆኑ ይህንንም ተከትሎ ከፍተኛ የሆነ የኑሮ ውድነት፣ የዋጋ ግሽበት የታየበት በጣም ከባድ አመት ነው። የስራ እንቅስቃሴዎችም ከመቀዝቀዙ ጋር ተያይዞ ኑሮ ከባድ የሆነበት አመት ነው ማለት ይቻላል። በ2014 ዓ ም በአስቸጋሪ ሁኔታ ውስጥም ቢሆን ተሳኩ ያሏቸው ስራዎችም አሉ አቶ ጌታቸው። በተለይ እያንዳንዱ ዜጋ እንደ አይኑ ብሌን የሚያየው የህዳሴ ግድባችን ሶስተኛ የውሃ ሙሌት የተጠናቀቀበትና ለጥላቶቻችንም እርም ያወጡበት አመት ነው ተብሎ ማየትም ይቻላል። በሆቴል መስተንግዶ ስራ የተሰማራችው ገነት አያሬው ደግሞ ያለፈውን አመት እንዲህ ገምግመዋለች። 2014 ያለፈው አመት በጣም ከባድ ነበረ። እንደ ሀገርም እንደ ግለሰብም በጣም ብዙ ችግሮችን ያሳለፍንበት ጊዜ ነው። ብዙ ነገሮችን፣ ጦርነቶችን አሳልፈናን፣ ስጋቶች ነበሩ። አንድ ጊዜ ሰላም፣ አንድ ጊዜ ጥሩ ይሆናል። እንደ አማራ ክልል ደግሞ በጣም ስጋት የነበረበት ክልል ነው። እንግዲህ ብዙ ነገሮችን አሳልፈናል። ያው ቱሪዝምም እንደ መስራታችን አኳያ ያው ቀዝቃዛ ነበረ። የሚመጡት ሰዎች ከውጭም ከሀገር ውስጥም ስለሚመጡ ከባድ ነበረ። ግን ያን ቻሌንጅ ያው በጥሩ ሁኔታ አልፏን ብለን እናምናለን። ያው ብዙ ተፈናቃይም ነበረ፣ በጣም ብዙም ችግሮችም ነበሩ። እነዛን ነገር አሳልፈን እንግዲህ ለ2015 ደርሰናን ብዬ አስባለሁ። ገነትም ታዲያ ስኬት በማለት የገለጸችው ሁኔታ አለ። የጦርነት ጥሩ ነገር ባይኖረውም ጦርነቱ ምንድነው መተሳሰብን አንድነትን የሆነ ችግር ሲመጣ ምን ያክል እንደምትተሳሰብ ሰው ያሳያል። ይሄን ነገር አይቸበታል። ግቢ በማስዋብ ስራ የተሰማራው ክንዱ ካሳሁን ያለፈው 2014 ዓ ም በኢኮኖሚም ሆነ በማህበራዊ ዘርፍም እንደ ሀገር አሉታዊ ሁኔታዎች የበዙበት እንደነበር ይናገራል። ጦርነት ነበረ፣ መፈናቀል ነበረ። ወንድሞቻችንም ያው ያጠናቸው ወንድሞችም አሉ። ስለዚህ 2014 የጦርነት አመት ነበረ፣ የመፈናቀል አጠቃላይ እንደ ሀገር ስናየው ሀገራችን የኢኮኖሚና የሁሉ ነገር ይቀንሳል። እድገታ ይኖራል። በሀገሪቱ ማህበራዊ፣ ኢኮኖሚያዊ እና ፖለቲካዊ ቀውሶች የተስተናገዱበት ያለፈው 2014 ዓ ምት በዘንድሮ አመት እንዳይደገም ጸሎታቸው መሆኑን አስተያየት ሰጪዎቹ ገልጸዋል። 2015 ዓ ምት እኔ የምጠብቀው በጣም የሰሜኑ ክፍል አማራ፣ አፋር፣ ትግራይ በጣም የተጎዱ ክልሎች ሆነዋል። ምንም አልተጠቀመም በዚህ ጦርነት የተጠቀመ ማንም የለም እና ለጥቂቶች ሲባል ከአጉል እልክ ከአጉል የጠላትነት መተያየት ወጥተው በሰላም ተነጋግረው በሰከነ መልኩ ተነጋግረው ወደ ስምምነት ደርሰው ወደ ልማት ብንገባ ይሻላል። ይሄ በመንግስት የቀረበለትን ጥሪ ህወሓት ይቀበላል ብዬ አምናለሁ። እውነት ለመናገር ሁለት ሺ አስራ አምስት እንግዲህ አጀማመሩ ቆንጆ ነው ብለን እናስባለው። እኔም እንደግሌ አስባለሁኝ። 2015 ብዙ ነገሮችን ተለውጠው የማይበት ጊዜ ሆና ብዬ አስባለሁ። ሁሉ ነገር ሰላም ሆኖ በተለይ አማራ ክልል ስጋት የሌለበት ቀጠና እንዲሆን እፈልጋለሁ። ቱሪዝምም እንደመሆኑ አንጻር በጣም ብዙ የሚጎበኙ ቦታዎች ስላሉ እነሱ ቱር በደንብ እንዲሰራ ነው ፍላጎቴ ነው የሆቴል ሰራተኛ እንደመሆኑ አንጻር እና በጣም ብዙ ተስፋ ነው የሚታየኝ። ይሄ ነገር ችግር እንደሚያልፍ አምናለሁ። ከእግዚአብሔር ጋር ያው ጦርነቱ እንትን ቢሆነ ቢያቋም እና ሁሉም ወደ ልማት ገቱ ወደ ልማት ተቀጣና ብንገባ ይኸው ተስፋሉ። ምክንያቱም ምን ጦርነት የሚመለከታቸው አካላት ወደ ስምምነት ገብተው ወደ ልማት ብንዞር የተሻለ ይሆናል። ምክንያቱም ጦርነት ምንም ትርፍ ስለሌለው ማለት ነው። የእንኳን አደረሳችሁ መልእክት ያስተላለፉት የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ 2015 ዓ ም የሰላም ዓመት እንዲሆን እንደሚሰራ ገልጸዋል። በጦርነት ምክንያት የወደሙ መሰረተ ልማቶችን መልሶ መገንባት፣ የተፈናቀሉ ዜጎችን ወደ ቀያቸው መመለስና በተለይ የሰሜን ኢትዮጵያው ጦርነት በሰላማዊ መንገድ መቋጨት በአዲሱ ዓመት ቅድሚያ የሚሰጣቸው ተግባራት መሆናቸውንም ነው ርዕሰ መስተዳደሩ የተናገሩት። ይህ የነበረው ግጭት በሰላም መፈታት አለበት በማለት መንግስት የሰላም ኮሚቴ በማዋቀር ከወያኔ ጋር የነበረውን ልዩነት በሰላም ለመደምደም ከፍተኛ ጥረት አድርጓል። ኮሚቴ ያዋቅሯል፣ አደራዳሪዎችን ለመለየት ሞክሯል እና ያለምንም ቅድመ ሁኔታ ለመደራደርም ተዘጋጅቶ ነበር። ስለሆነም አሁን በ2014 የገጠመን ፈተና በ2015 እንዳይቀጥል የምንችለውን መንግስት እየሰራ ይገኛል። በመሆኑም መላ ሕዝባችን 2015ን የሰላም የድል እና የልማት ዓመት ለማድረግ መታገል አለብን። የትግራይ ክልላዊ መንግስት አዲሱን ዓመት አስመልክቶ በወጣው መግለጫም ህወሀት የአፍሪካ ህብረትን በአደራዳሪነት መቀበሉን እና ተደራዳሪ መሰየሙን ማስታወቁ ይታወሳል። ሁለቱ የክልል መንግስታት ለሰላም ቅድሚያ እንሰጣለን ቢሉም በአማራና በትግራይ አዋሳኝ አካባቢዎች የተጀመረው ጦርነት ግን እንደቀጠለ መሆኑን የአካባቢው ነዋሪዎች ጠቁመዋል። ለአሜሪካ ድምፅ፣ አስቴር ምስጋናው፣ ባህር ዳር። ተከታዩ ሌላ የአዲስ ዓመት ዘገባ ደግሞ ወደ መቀሌ ነው የምናልፈው። ዘጋቢያችን ሙሉጌታ አጽበሀ የመቀሌ ነዋሪዎችን አነጋግሮ ተስፋና ስጋታቸውን ጠይቆ ተከታዩን ዘገባ አድርሰናል። ለ23 ዓመታት በመቀሌ ዩኒቨርሲቲ እንደ ሰሩ የሚናገሩት አቶ ሙልጌታ ኪሮስ ላለፉት አንድ ዓመት ከሶስት ወር ደሞዝ እንዳልተከፈላቸው ይናገራሉ። አሁን ያለንበት አዲስ ዓመት ብቻ ሳይሆን አምናም እንደዛ ነው ያሳለፍ ነው። ዘንድሮም የባሰ ነው የሆነብን እንደ ህዝብ ማለት ነው። በራሴ ብግለይም ና አሁን ያለው የከፋ ነው። አሁን አመት በዓል ነው እንደምታወቀው፣ ያው ማንኛውም ሰው በተስፋ በደስታ በሰላም አሳለፍ የሚፈልግ ሰው በራሴ ያለው ችግርም በጭንቀት ምንም ይበላም ያለምንም የምትገዛው የምትገዛውም ነገር የለም ለበዓል ልጆች አሉኝ። የአራት ልጆች አባት ነኝ። ባለቤቴም ከኔ ጋር ነው የምትሰራው የለንም። ሁለታችን መንግስት ሰራተኞች ነና በመከራ ነው እያሳልፍ ነው ያለውና ቀጣይ አመት ሰላም ሰፍኖ ችግሮች የሚፈቱበት እንዲሆንም ተመኝተዋል። ተስፋችን ያው ማህበረሰቡ ሙሉ በተስፋ ነው የሚኖረው። ማንም በሰላም ሀገርም ያለው ለበለጠ ተስፋ ፕላን ያደርጋል። በእኛም የበለጠ ለሰላም ተስፋ እያደረግን ነው። አሁንም ሲልህ ያን በጣም መጥፎ አገር አውዳሚ ህዝብ ጨራሲ ያለምንም ፍርስራሱ የሚያጠፋ ሀገር ማውደም የሚችል ጦርነት ቆሞ በሚቀጥለው 2015 የተሻለ የሰላም ሀገር የሰላም ሰዎች ልንሆን ተስፋ እንፈልጋለን። እኛም ያው በዚህ ያለው በትግራይ ያለው ጦርነት ደግሞ ለማንም ለኢትዮጵያም አይጠቅምም፣ ለእኛም አይጠቅምንም። ጦርነቱ ሲጀመር ከምዕራብ ትግራይ ጸገዴ ወረዳ ተፈናቅለው ወደ መቀለ ከተማ እንደመጡ የተናገሩት ወይዘሮ ኪሮስ ገብረ እግዚአብሔር የተባሉ በበኩላቸው በከባድ ሁኔታ ውስጥ ሁነን ነው አዲሱ ዓመት እየተቀበል ነው የምንገኘው ብለዋል። አዲስ ዓመት አዲስ ዓመት አይመስልም። የማይመስለው ምክንያት ምንድን ነው? ሁኔታው ነው። በችግር ነው ያለነ። ሁሉ የተዘጋ ነው። ባንክም የለም፣ ስልክም የለም፣ ከቤተሰብ የምትገናኘው ሁኔታትም የለም። ሁሉ የተዘጋ ስለሆነ። እኛ አውደ ዓመትም አይመስለንም። ስለዚህ ምንም ዝግጅም የለንም። ግን ለማንኛው አዲስ ዓመቱ መምጣቱ አይቀርም። ዓመት ዓመት ይቀያየራል። እኛ ግን እንደ ድሮ አውደ ዓመት ተዘጋጅተን የምናሳልፈው የነበርን ሁኔታ የለም ግን ለህይወታችን እንደዚህ ለአዲስ ዓመቱ ማለፋችን ግን ጥሩ ነው። ባለቤታቸው እንደተገደሉባቸውና ንብረታቸውም እንደተዘረፈ የሚናገሩት ወይዘሮ ኪሮስ ስለ ቀጣይ ተስፋቸውም እንዲህ ይገልጻሉ። በቀጣይ ኔ የምመኘው በምንወደው ዘን ሄደን በቤታችን ከስድራ ከቤተሰባችን ከልጆቻችን ከሁሉ ጎረቤታችን ሁለና አብረን ከቤታችን አብረን እንድንር እንድንመለስ ችግራችን እንዲፈታ የነበረውን ሁሉ አልፎ አልፎ አል ብለን የምንናገርበት ጊዜ እንዲመጣልን ያስፈርጋል። በዶሮ ንግድ የተሰማራ አቶ ገብረ ታደለ የተባለ በበኩሉም ክልተ ዶሮ እስካሁን ሁለት ዶሮ ሽጫለው። ባንክ ስለተዘጋ ብር በማጣት ሰው እየገዛ አይደለም። አንድ ትልቅ ዶሮ ከ900 ብር እስከ 1 ሺ ብር እየተሸጠ ነው። መካከለኛ ከ700 እስከ 800 ብር፣ ትንሹ ደግሞ 600 ብር እየተሸጠ ነው ነው ያለው። አቶ ሲሳይ መስፍን የተባሉ የከተማ ነዋሪ በበኩላቸው መሰረታዊ አገልግሎቶች የተዘጉ በመሆናቸውና ሶ አመት እያከበርን የምንገኘው ብለዋል። ያው ሁለት ሺ አስራ አምስት ያው እንደምታየው ምንም ነገር የለም። ሁሉም ክባም ከባብ ነው ያለን ውጊያ ላይ ነን ያለን ያው ከችግር ሆነን ነው የምናሳልፈው ያለን ሁሉም ነገር ውድ ነው ያለ። ባንክም ተዘግተዋል። ብሬም የለም ብራችን ሁሉም ብራችን የራሳችን ብር ባንክ ነው ያለ ከባንክ ስላለ ደግሞ ባንክ ማውጣት አንችልም። መብራትም የለም። ሁሉ ነገር አብ ጭንቅ ችግር ሆነን ነው እናሳልፈው ያለን እንደ አዲስ የሀገረ ሸው ጠሩነት ቁሞ ችግሩ በሰላማዊ መንገድ ሊፈታ ይገባል ብለው። ቀጣይ ተስፋቸውም እንዲህ ይገልጻሉ። ቀጣይ ተስፋችን እንግዲህ ከባን ተሰብሮ ሀገራችን ሰላም ሆኖ መሬታችን አስመልሰን ህብረተሰባችን ደግሞ እንደ ነበረው እንደ ቀድሞ ባንክም ተከፍቶ ሁሉ ነገር ሰላም ሆኖ እንደ ነበረው እንደ ቀድሞ ያው መልካም ኑሮ እንድንኖር ነው የምንፈልገው እኛ። ለአሜሪካ ድምፅ ሙልጌታ ፅቡሃ መቐለም። ቀጣዩ ዘገባ የአፍሪካና የቻይናን ግንኙነት የሚተነትነው ዘገባ ነው። ጥንታዊውን የንግድ መስመር ሲልክሮድን እርሱ እርሱት ይላል አፍሪካ ላይ ተጽዕኖዋን ለማሳደር ለተነሳችው ቻይና አዲሱ ግንባር እንደ በፊቱ በምድር ላይ ብቻ የተወሰነ አይደለም። ግዙፏ እስያዊት ሀገር ከምድርም ባሻገር ባላት የጠፈር ህልም አፍሪካን እንደ ቁልፍ ሸሪኳ መመልከት ይዛለች። ኬት ባርትሌት ከጆሀንስበርግ ያጠናከረችውን ዘገባ ደረጀ ደስታ ያቀርበዋል። የጠፈር ተመራማሪዎች በህዋው ላይ የሚመገቡት ምንድን ነው? ከስምንት የአፍሪካ አገሮች የተውጣጡ ወጣቶች በጠፈር ላይ ከሚገኙ ቻይናውያን ጠፈርተኞች ጋር በተደረገው ውይይት ላይ አንድ ኢትዮጵያዊ ወጣት ያነሳው ጥያቄ ነበር። ውይይቱ የተካሄደው በአፍሪካ ህብረት የቻይና ልዑክ ባዘጋጀው የቪዲዮ መድረክ ላይ ነው። ምንድን ነው የምትበሉት ለሚለው ጥያቄ ካይ ሹጁ ከተባሉት የቻይና የጠፈር ተመራማሪ የሰጡትን መልስ ሲቲጂኤን የተባለው የቻይና መንግስት የቴሌቪዥን ጣቢያ እንደሚከተለው አቅርቦታል። ምድር ላይ ያለው ቡድናችን ከአንድ ሺህ በላይ የተለያዩ የምግብ አይነቶችን አዘጋጅቷል። ተመልከቱ። ጣፋጭ የሆነ ሐምራዊ የሩዝ ገንፎ፣ የተቀቀለ ጣፋጭ በቆሎ፣ በቆሎ በርበሬ መረቅ፣ ተለውሶ የተከተፈ ስጋና እንዲሁም ሩዝ አለን። ዝግጅቱ የቤጂንግ የፕሮፓጋንዳ ጥረት መሆኑ እንዳለ ሆኖ አገሪቱ ለያዘችው ዓለም አቀፍ የጠፈር እሽቅድድም የአፍሪካ ሚና የሚረዳት ላይ የሰጠችውን ትኩረት የሚያመላክት ነው ሲሉ ባለሙያዎች ይናገራሉ። ተሜዲዮ ኦኒዮሰን የናይጄሪያ የጠፈር ሳይንቲስት ሲሆኑ ስፔስ ኢን አፍሪካ ወይም የጠፈር ጉዳይ በአፍሪካ የተሰኘው ድረገጽ ስራ አስኪያጅ ናቸው። እንደ ኤሮፓ አቆጣጠር በ2021 የአፍሪካ የጠፈር ኢኮኖሚ 1949 ቢሊዮን ዶላር ሲሆን በሚቀጥሉት አራት ዓመታት በ16 ከመቶ ያድጋል ተብሎ መገመቱን ለአሜሪካ ድምፅ ተናግረዋል። የአፍሪካ የጠፈር ኢንዱስትሪ በሚያስደንቅ ፍጥነት እያደገ ነው። ስለሆነም እንደ ቻይና አውሮፓ ሩሲያና ዩናይትድ ስቴትስን የመሳሰሉ አገሮችና ክፍለ ዓለማት በኢንዱስትሪ ውስጥ ድርሻቸውን ለመያዝ ፉክክር ጀምረዋል። ምድር ላይ ያለው ቡድናችን ከአንድ ሺህ በላይ የተለያዩ የምግብ አይነቶችን አዘጋጅተዋል። ተመልከቱ። ጣፋጭ የሆነ ሐምራዊ የሩዝ ገንፎ፣ የተቀቀለ ጣፋጭ በቆሎ፣ በቁሎ፣ በርበሬ መረቅ ተለውሶ የተከተፈ ስጋና እንዲሁም ሩዝ አለን። የአፍሪካ የጠፈር ኢንዱስትሪ በሚያስደንቅ ፍጥነት እያደገ ነው። ስለሆነም እንደ ቻይና፣ አውሮፓ ሩሲያና ዩናይትድ ስቴትስን የመሳሰሉ ሀገሮችና ክፍለ ዓለማት በኢንዱስትሪ ውስጥ ድርሻቸውን ለመያዝ ፉክክር ጀምረዋል። እነዚህ ተሳታፊዎች ቻይናና የተቀሩት ሀገሮች አፍሪካን ለመርዳት ስለሚፈልጉ ብቻ የሚያደርጉት ነገር አይደለም። ይልቁንም በምላሹ የኢኮኖሚ የማኅበራዊና የባህላዊ እሴት ካፒታልን ስለሚያገኙበት ነው። ይሁን እንጂ እስከ ዛሬ ድረስ የጠፈር ሳተላይት ያላቸው የአፍሪካ አገሮች 13 ብቻ ሲሆኑ ስድስቱ የተሰሩት በቻይና ነው። ቻይና የመጀመሪያውን የናይጄሪያን የጠፈር መገናኛ ሳተላይት ወደ ሕዋ የሰደደችው በ1999 ሲሆን ሁለተኛውንም ከአራት ዓመታት በኋላ ልካለች። የመጀመሪያውን የጠፈር መገናኛ ሳተላይት ለአልጄሪያ በ2009 ዓ.ም ለኢትዮጵያና ለሱዳን ደግሞ በ2012 አምጥቃለች። ባለሙያዎች እንደሚሉት ቻይና ከአገሯ ውጪ በይዱ ለተሰኘው ሳተላይቷ ለመጀመሪያ ጊዜ የምድር ላይ መቀበያ ጣቢያ ያቋቋመችው በ2011 ቱኒዚያ ውስጥ መሆኑን ባለሙያዎች ይናገራሉ። ጠፈር በመላው አፍሪካ ከተወጠነው ከቻይናው የመቀነትና መንገድ መሰረተ ልማት ፕሮጀክት የበለጠ ውስብስብ ሊሆን ይችላል። ይሁን እንጂ ተንታኞች እነዚያ ፕሮጀክቶች ቻይና በአፍሪካ አገሮች የጠፈር ፕሮጀክቶች ፕሮግራም ላይ እንድትሳተፍ ሊያበረታቷት እንደሚችሉ ይናገራሉ። እነዚህ ተሳታፊዎች ቻይናና የተቀሩት ሀገሮች አፍሪካን ለመርዳት ስለሚፈልጉ ብቻ የሚያደርጉት ነገር አይደለም። ይልቁንም በምላሹ የኢኮኖሚ የማህበራዊና የባህላዊ እሴት ካፒታልን ስለሚያገኙበት ነው። ጁሊ ክሊንገር የቻይና አፍሪካ የጠፈር ግንኙነትን ያጠኑ ናቸው። 2012 ዓ ም ባወጡት የምርምር ጽሑፋቸው ቻይና በአፍሪካ በርቀት መመልከት የሚችሉ የሳተላይት መረቦችን መዘርጋቷ ቤልት ኤንድ ሮድ መቀነትና መንገድ በተባለው ፕሮጀክቶቿ የተጣመሩ አጋር አገሮችን በማገናኘት ረገድ የሎጂስቲክ ድጋፍ በመስጠት እንደጠቀማት ጠቅሰዋል። ዩናይትድ ስቴትስ ውስጥ በደለዌር ዩኒቨርሲቲ መምህር የሆኑት ክሊንገር ለቪኦኤ እንደተናገሩት ፕሬዚደንት ዢ ጂንፒንግ ቤልት ኤንድ ሮድ የመቀነትና መንገድ የተሰኘውን የመሠረተ ልማት ፕሮጀክታቸውን ከጀመሩ ወዲህ የቻይና የጠፈር ፕሮግራም የበለጠ ዓለም አቀፋዊ ሆነዋል። የአፍሪካ አገሮች ከቻይና ጋር ያላቸው አጋርነትን በደስታ የሚቀበሉበት ምክንያት ቢኖራቸውም አገሮቹ ቅድሚያ ትኩረት የሚሰጧቸው የተለያዩ ጉዳዮች አሏቸው የሚሉት ክሊንገር ወታደራዊ ቴክኖሎጂ ወይም ሰዎች ወደ ሕዋ የሚያደርጉት በረራ ቅድሚያ የሚሰጡት ነገር አይደለም። እነሱ የሚፈልጉት የመገናኛ ቴክኖሎጂዎችና የማህበራዊና የኢኮኖሚ እድገትን የሚያመጡ ነገሮችን ነው ይላሉ። በቻይናና አፍሪካ የጠፈር ትብብር ሌላው አስፈላጊ ገጽታ የአየር ንብረት ለውጥ የአካባቢ ቁጥጥርና ከአደጋ አያያዝ ጋር የተገናኘ ነው። ክሊንገር ከተማሪዎቹ ጋር የሚደረገው የጠፈር ተመራማሪዎች ውይይት አፍሪካ ውስጥ ያሉ ወጣቶች የጠፈር ምርምር ፍላጎት እንዲያድርባቸው የሚያነሳሳ ሲሆን የጠፈር ምርምር ለአፍሪካ ቅንጦት ነው የሚለውንም ሀሳብ እንዲሞግቱ ያስችላቸዋል ብለዋል። በ 19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት ስርጭታችንን ነው እየተከታተላችሁት ያላችሁት በፕሮግራማችን ላይ ያላችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ ወይም ደግሞ በዋትሳፕ ቁጥራችን 2022513505 ላይ ልታደርሱን ትችላላችሁ ተከታዩ ዘገባችን ደግሞ ከምዕራብ ወለጋ የተፈናቀሉ ሰዎች ያሉበትን ሁኔታ የሚያስቃኝን ነው። በምዕራብ ወለጋ በተፈጸመው ጥቃት ከቤት ንብረታቸው ተፈናቅለው በሀርቡ መጠለያ ጣቢያ ውስጥ የሚገኙ ቁጥራቸው ከአምስት ሺህ በላይ የሚደርሱ ተፈናቃዮች የአዲስ ዓመቱን መግቢያ ስታኮ ከትላንት በስቲያ እሁድ የምሳ ግብዣ ስነ ስርዓት ተካሂዷል። ምሳ ግብዣውን ያደረጉት መሰረቱ ካናዳ ውስጥ የሆነው ኢትዮ ካናዳ ኔትወርክ ለማህበራዊ ድጋፍ የተባለ ግብረሰናይ ድርጅት አግማስ ኢትዮጵያ ከተባለ ሀገር በቀል ድርጅት ጋር በመተባበር ሲሆን በእለቱ በምዕራብ ወለጋና አካባቢው ነዋሪ በነበሩ በእነዚህ ዜጎች ላይ በደረሰው ጥቃት ወላጆቻቸውን ያጡ ከሶስት መቶ በላይ ህጻናትን ለአንድ ዓመት በቋሚነት ለመደገፍም ቃል ገብቷል። መስፍን አራጌን የተከታተለው ወደዛው ንለፍ። አቶ መሐመድ አወል ይባላሉ። ሀብትም ትዳርም ልጆችም ካፈሩበት ምዕራብ ወለጋ ቶሌ ቀበሌ በቅርቡ በተቀሰቀሰ ጥቃት ምክንያት ተፈናቅለው ወደ ደቡብ ወሎ ዞን ሀርቦ ከተማ ከመጡ ሁለት ወር እንዳለፋቸው ይናገራሉ። በጥቃቱ የስምንት ልጆቻቸውን እናትና አንድ ህጻን ልጃቸውን ጨምሮ ሀያ አንድ ቤተሰቦቻቸውን እንደተገደሉባቸው እንዲሁም ንብረታቸው እንደወደመ ያስታውሳሉ። ሰኔ አስራ አንድ በተደረገው ጭፍጨፋ ምክንያት ነው ተፈናቅየ जीब बोता है मत्ता होता है ज्यादा अभी पैसा आता नहीं शराब होता है अंडेर को बेता नब्बर को እነሱ በሩን ከፍተው ነው በአውቶማቲክ የተጨፈጨፉት። ልጄ እየለመነቻቸው አትግደሉ እንባካችሁ እያለ እየለመነቻቸው ማለቅ አለባቸው ብለው ጨፈጨፏቸው። አጋጣሚ ሁለት ልጆች ከዛ ውስጥ ወጡልኝ። ስምንት ልጆች ነበረ ሚስቴና ልጄን ጨምሮ ዘመዶች፣ አጎት ልጅ፣ ሹማ ልጅ በአጠቃላይ ሃያ አንድ ቤተሰብ ነው ያለቀ። ከኔ በር ላይ ነው የተቀበሩት። አርሶ አደር ነኝ፣ ነጋዴ ነኝ፣ ወፍጮም አለኝ፣ ከብቶችም አለኝ አንድ ከብት 25፣ ፍየልና በግ 30 ስድስት የተወሰደብኝ ቤት፣ ሁለት ቤት ተቃጥሎብኛል። መተዳደሪያ በቃ ንግድ መጋዘኔ ሁሉ ተዘርፏል። ከዛ ወዲህ የተረፈውን እንኳ ተመልሼ ለማውጣት አልቻልኩ። የ11 ዓመት ወንድ ልጃቸውን በጥይት ተመትቶ በማስታመም ላይ እንደሆኑም ጠቅሰዋል። ሪፈር ተጥፎል በሕክምና ላይ ነው። አሁንም ያለሁት ወደዚህ መስተንግዶ ተጠርቼ እንጂ የአስራ አንድ አመት ልጅ በሰባት ጥይት ተመትቶብኝ እሱን እያስታመምኩ ነው የምገኘ። አሁን በተመሳሳይ ከወላጆቹ ጋር ይኖርበት ከነበረው ምዕራብ ወለጋ አሶሳ መንደር እንደመጣ የሚናገረው የ10 ዓመቱ ታዳጊ ኡስማን አብዶም ጥቃቱን በመሸሽ ላይ ሳሉ አባቱን ሞት ማጣቱንና እሱም ላይ የአካል ጉዳት ደርሶበት ያገገመው በቅርቡ እንደሆነ ገልጿል። አንገቱ አንገቱና እጁ ላይ ጉዳት የደረሰበት ታዳጊ በወቅቱ ተጠፋፍተው ከነበሩት እናትና እህቶቹ ጋር ተገናኝቶ በሀርቦ መጠለያ ካምፕ ውስጥ እንደሚገኝ አጫውቶናል። አባቴ አባቴ እንደገና በኋላ ተኩስ ሲጀመር ወደ ቤት ስንመጣ መንገድ ላይ ና ሞቱ አባቴና እኔን መተው እና አባቴ ሞተው እኔ እንደገና ማከላከያ አንስቶ አሳክሙኝ። ስንት አመት ነው? አስር ማር ነበረ። ሶስት ምንህን መታህ አንተ? እጀንና አንገቴን። አራት እህት አለኝ ከእኔ በላይ ሶስት ከእኔ በታይ ደግሞ አንድ አለች። አሁን ምንድን እንዲደረግልህ ትፈልጋለህ? ምንም ነገር አልፈልግም። ሐኪም ቤትን ታክሚያለሽ? ተፈናቃዮቹ ይኖሩበት በነበረው አካባቢ በዓልን በተለየ ስሜትና አንድነት ያከብሩ እንደነበር ያስታውሳሉ። የስምንት ልጆች እናትና ከምዕራብ ወለጋ ጊምቢ ወረዳ ቶሌ ቀበሌ የመጡት ወይዘሮ ጦይባ ሁሴን በዓላችንን በስርዓት አድርገን ለሌለው አካፍለን ያለውም ያለው አይደለም እንዴ የሌለው ካለው ተካፍሎ አንድ ላይ ዘመድም ቤተሰብም ጎረቤትም ተጣራርቶ እናከብራለን። ያን የምናከብረውን በምንድን አከበርነው? ዘንድሮ በአዘን አከበርነው። ቅዳሜና ሮቡን ሐሙስና አርቡን እንኳን አናቅም። አቶ መሐመድም ተመሳሳይ አስተያየት አላቸው። ተንቁጣጣሽ ጀምሮ ድግሱ ሁሉን ነገር አዘጋጅተን ዘመድ አዝማር ጠርተን፣ ጓደኛ ሙስሊም ክርስቲያን ሳንል ኑብሉልን ጠጡልን ብለን ነበር የምንለምነው። ግብዣውን ማን ቀረበ የቤቱ ዞረን በጣም ነበር የምንደሰት። አሁን ግን ይሁ እንደዚህ እንደምንታወት እንደዚህ ቁነን አረፍ ለራሳችን ልጆቻችን አሁን በጣም የተራቡ የተቸገሩ ነው። ተፈናቃዮችን እናስታውስ። አስታውስ አዲስ ዘመንን በአዲስ መንፈስ ያክብሩ። ያለው አግማስ ኢትዮጵያ በጎ አድራጎት ድርጅት የተባለ አገር በቀል ተቋም ታዲያ ኢትዮ ካናዳ ኔትወርክ ለማህበራዊ ድጋፍ ወይም በምህፃረ ቃል ኤክናስ ከተባለ ግብረሰናይ ሰናይ ድርጅት ባገኘው ድጋፍ በሀርቦ መጠለያ ካምፕ የሚገኙ ከአምስት ሺህ በላይ ተፈናቃዮችን ምሳ በመመገብ አዲሱን አመት እንዲያከብሩ አድርገዋል። የአግማስ ኢትዮጵያ በጎ አድራጎት ድርጅት ስራ አስኪያጅ አብዶል ሰላም ሽፋው በሀርቦ ምናየው አዲስ አመትን አስመልክቶ አብሮ ከተፈናቃዮች ጋር ምሳ የመብላት ፕሮግራም ያካሄድናለ ነው። የእኛ ድርሻ የነበረው ምንድን ነው? ከመጀመሪያው ጀምሮ እነዚህን ተፈናቃዮች ዓለም ላይ ያለ ሁሉ እንዳያቸው ማድረግ ነበር። የመጀመሪያውን፣ በዚህ መንገድ ደግሞ እክናሶችን አግኝተናል። ከካናዳ የመጡ በጎ አድራጎት ድርጅቶችን አገኘናቸው። ከዛ በኋላ ይህን ፕሮግራም ለእነሱ አቀረብንላቸው። ምሳ ብንጋብዝ ከሌሎች ከምንሰራቸው ስራዎች በተጨማሪ አዲስ ዓመትን ሰው በቁዘማ ሳይሆን አብሮ ቤቱ እንዳለ እንድሰማውና አብሮ እንድበላ አብሮ በዓሉን እንዳከብር የሚል ሀሳብ አቀረብን። እነሱ ፋይናንሱን ቻሉ፣ ብሩን ዶኔት አደረጉልን ወደኛ። እኛ ደግሞ ያው ይህን ፕሮግራም አዘጋጅተን እነሱ በተገኙበት ኢትዮጵያ ውስጥ በደረሱ መፈናቀሎች ሰብአዊ ጉዳቱን ለመቀነስ የተለያዩ ድጋፎች ማድረጋቸውን ያስታወሱትና ካናዳ ውስጥ በማዕደን ምህንድስና የሚያገለግሉት የኤክናስ ኢትዮጵያ ልዑክ አባል መቆያ ወንዲራድ በዓለን ከተጎዱ የህብረተሰብ ክፍሎች ጋር ማክበር የተለየ ስሜት እንዳለው ገልጸዋል። በ18 ወራት በሚሞላ ጊዜ እስከ 200 ሚሊየን የኢትዮጵያ ብር እርዳታ ከአፋር ጀምሮ ደብረ ብርሃን በያለበት ስናከፋፍል ቆይተናል እና ይሄንንም ስራ እስከ ወልቃይት ድረስ ወልቃይት፣ ደብረ ብርሃን፣ ጎንደር፣ ባህር ዳር በያለበት ብዙ እርዳታ ለተፈናቃዮች አብረክተናል። ሜዲካል ለተጎዱ ወታደሮች በካናዳ ያለው ትውልደ ኢትዮጵያዊ አሁን ደግሞ በቅርብ ወለጋ ውስጥ በተደረገው የህዝብ ጭፍጨፋ በጣም በጣም ልባቸው ቆስሏል። በጣም አዝነዋል። ዛሬ የመጣ ነው። ለሁለት ፕሮግራም ነው። አንደኛው ህዝባችን ተስፋ እንዲኖረው እኛ ቤታችን ቁጭ ብለን ዓመት በዓልን ብቻችንን ብናክብር ምን ዋጋ አለው እና ሄደን ከህዝባችን ጋር አብረን እናክብር የሚል ነው። ዋናው ተስፋ ልንሰጣቸው ነው። የኢክናስ ኢትዮጵያ ፕሬዚደንት ዶክተር ቱ ታስፋው በበኩላቸው ከንፈር ከመምጠጥ ባለፈ ተፈናቃዮችን በተግባር መደገፍ እንደሚገባ ባስተላለፉት መልእክት ላይ አሳስበዋል። ከማልቀስ ያለፈ ከንፈር ከመምጠጥ ያለፈ ከወገኖቻችን ጋራ ይሄንን አመት በዓል ከተረፉት ጋራ አብረን እናሳልፋለን ብለን ነው የመጣነው ሀዘናችሁ ሀዘናችን ሆኖ የልብ ስብራታችሁ የእኛንም የልብ ስብራት ሆኖ ዛሬ ደግሞ እንደዚህ አይተናችኋልና በእርግጥ ይሄ ቀን ለኛ የከበረ እና የተወደደ ቀን ነው ዛሬ ደግሞ እንድታዝኑ አልፈልግም ምክንያቱም በህይወት የተረፋችሁት የሚቀጥል ስራ ስላለ ነው በእናንተ የሚቀጥል ትውልድ ስላለ ነው ስለዚህ ታናናሾቹን እየተመለከታችሁ እንድትበረቱ ተስፋ እንድታደርጉ እኛም ደግሞ ስንሄድ ወደ ካናዳ ሕዝብ አለ፣ ተስፋ ያለው ሕዝብ አለ፣ የሚሻገር ትውልድ አለ ብለን የተስፋን ነገር ነው ይዘን መሄድ የምንፈልገው። እና አታልቅሱ በቃ አታልቅሱ። አሁን አልፏል። ያለፈው እንዳይደገም ግን ሁላችንም አብረን መቆም አለብን። የእንኳን አደረሳችሁ የምሳ ግብዣ የተደረገላቸው ተፈናቃዮች ምስጋናቸውን ገልጸዋል። አልሐምዱሊላህ በጣም እናመሰግነዋለን። የእስከዛሬውን ግፍ ሊቆጥርልን ነው መሰለኝ። ሲጀመር አልኳችሁ ስለ ቋንቋችን ትደብቀን ተፈናቃይ መሆናችን እንዳይታወቁ ታወቁ ነን የወጣ ነው መውጣት አይደለም። እዚህ ደግሞ አልሐምዱሊላህ የሚጠይቀን ክፍል ካገኘን ሰው አለን ዘመድ አለን ተቆርቋሪ አለን ብለን በጣም ነው ትልቅ ነገር የተሰማ። በዚህ ቦታ ላይ የተደረገልን ግብዣ በአንበላም፣ በአንጠጣም እኛ ሆዳችን የሞላ ነው። ልጄን ወስደው አሳክመውልኛል በደሴ ሆስፒታል። ባለው አቅርቦት እየደገፉኝ ነው በህክምና እ በዚህ ምሳ ግብዣ ደግሞ በጣም ነው ደስ የሚለው። በጣም በጣም ነው ማመሰግን። በእለቱ ወላጆቻቸውን በሞት ላጡ ህጻናት የአንድ አመት ቋሚ ድጋፍ ለማድረግ መታቀዱን የአግማ ሲቲ ኢትዮጵያ ስራ አስኪያጅ ይፋ አድርገዋል። ከምዕራብ ወለጋ ተፈናቅለው በደቡብ ወሎ፣ ሰሜን ሸዋና ደሴ አካባቢ ከተጠለሉ ተፈናቃዮች ውስጥ ከአንድ ሺህ በላይ የሚሆኑ ህጻናት ወላጆቻቸውን በጥቃቱ አጥተዋል ነው ያሉት አቶ አብዱል ሰላም። እንደሚታወቀው ከ36 ሺህ በላይ ህዝብ ነው በዚህ በሰኔ 11ና ሰኔ 27 የወለጋ ጭፍጨፋ የተፈናቀለው። ስለእነዚህ ሰዎች በተመለከተ የመጀመሪያ ኦርፋን ሰፖርት ፕሮጀክት አለን። የቲሞችን የምንረዳበት ፕሮጀክት ነው፣ ወላጆቻቸውን ያጡ በዚሁ በግጭቱ ምክንያት እናት አባቶቻቸው የሞቱባቸው ህጻናትን የምንረዳበት ፕሮጀክት ነው እሱ። ከአንድ ሺህ በላይ ልጆች አሉ። ከነዚህ ውስጥ ሶስት መቶ ሀያ አምስት ለሚሆኑት ለአንድ አመት ሰፖርት አግኝተናል። ሁለት መቶ ከኢክናስ መቶ ሀያ አምስት ደግሞ ሲያትል ኸይረ ግሩፕ ከሚባል ሲያትል ዋሽንግተን አሜሪካ ከሚገኝ ድርጅት ለ125 ቶች አግኝተናል። ለቀሪዎቹ ደግሞ አሁን ስራ እየሰራ ነው። ታዳጊ ወጣቱ መር ከሶስተኛ ክፍል ያቋረጠውን ትምህርት መቀጠልና ለአንድ አመት ድጋፍ ከሚደረግላቸው ወላጆቻቸውን ካጡ ህጻናት አንዱ በመሆኑ ምስጋናውን የገለጸው እንዲህ ብሎ ነበር። ዛሬ እናንተን ጨምሮ ሌሎች ወላጆቻቸው የሞቱባቸውን እናስተምራለን ብለዋል። እና ቃል ገብተውላችኋል። ይህ ቃስ ሲገባልህ ምን ተሰማ? እስካሁን ለተደረጉት እገዛዎች አድናቆታቸውን የቸሩት አቶ አብዶል ሰላም ድጋፉ ተጠናክሮ እንዲቀጥል ጠይቀዋል። እንግዲህ እነዚህ ወገኖች እንደሚታወቀው ራሳቸውን ችለው የሚኖሩ ባለሀብት፣ የነበሩ ብዙ ነገር አገር ሰርተው ይኖሩ የነበሩ የራሳቸው በቂ ነገር የነበራቸው ናቸው። ጊዜ እንደዚህ አድርጓቸዋል። ስለዚህ ነገ እኛ ላይ ምን እንደሚመጣ እናቅ። ይህን ወቅት ማለፍ የምንችለው ወገን ከወገኑ ጋር በመተባበር አንዱ ሲገፋ ሌላው አቃፊ ሆኖ በማገዝ በማስጠጋት ይሄ የአብሮነት የመተጋገዝ መንፈስ አሁንም ሊቀጥል ይገባል። ከዚህ በላይ በጣም ብዙ ድጋፍ ያስፈልጋል። ወገኖቻችን ጥይትና ገጀራ አምልጠው ነው የመጡት። በረሃብ እንድሞቱ መፍቀድ የለብንም እና በዚህ ዘመን በረሃብ የሚሞት ሰው መኖርም ስለሌለበት በደንብ መተጋገዝ፣ መተባበር የአብሮነት መንፈሳችንን አለሁላችሁ በአይነታችንን ከካናዳ የመጡት የኤክናስ ልኡካን አባላት በውጭ የሚገኙ ኢትዮጵያውያን እና የኢትዮጵያ ወዳጆችን በማስተባበር ድጋፉን አጠናክሮ ለመቀጠል እንደሚሰሩ አረጋግጠዋል። በሚቀጥለው ደግሞ በደንብ ተጠናክረን አሁን ከዚህ ይዘን የምንሄደው መረጃ አለ። እሱን ይዘን ደግሞ አብረን ለመስራት በምንችለው እና መድረግ በሚቻለው ሁሉ ጥረት እናደርጋለን። አብረናችሁ ነን በሀሳብም በጸሎትም በድም በሁሉም ከእናንተ ጋር ነን። በርቱ፣ አይዟችሁ፣ ሰላም ሁኑ። ግብረ ሰናይ ድርጅቶቹ በዕለት ደራሽ ምግብ እርዳታ ወላጆቻቸውን በሞት ባጡ ህጻናት ድጋፍ በመጠለያ ጣቢያዎች ላይ የሚስተዋለውን የማረፊያ ቤት እጥረት ለመቅረፍና በመልሶ ግንባታ ስራ ላይ ጥረት እያደረጉ መሆኑ ታውቋል። በዕለቱ የተገኙት የሀርቦ ከተማ ከንቲባ ያሲን አመዴ በጎ አድራጊዎችና መንግስት ድጋፍ ከማድረጋቸው በፊት የከተማው ነዋሪ ለተፈናቃዮቹ ያሳየውን ወገንተኝነትና ሰብአዊነት አድነቀዋል። ሰኔ ሀያ አምስት ቀን ከሁለት ሺህ በላይ ተፈናቃይ መጥቶበት ለተከታታይ 13 ቀን የማንንም እጅ ሳንጠብቅ የሐርቡ ከተማ ህዝብ የመጡብንን እንግዶቻችንን ወንድሞቻችንን ደከመኝ ሰለቸኝ ሳይሉ የሚበሉትን አስተርፈው ለተፈናቃይ ወንድሞቻችን እንጀራ፣ ልብስ፣ የተለያየ የሚያስፈልጉ ማቴሪያሎችን በማምጣት ሲደግፉ የቆዩበት ሁኔታ አለ። አዲሱ ዓመት የመቻቻል የመፈቃቀር፣ የመደጋገፍ እንዲሁም ደግሞ ለተፈናቃይ ወንድሞቻችን ወደ ቤታችን ተመልሰን እዛው ቤታችን የምንኖርበት ዘመን እንዲሆንላችሁ እመኛለሁኝ። በቅርቡ ተቀሰቀሰ በተባለ ጥቃት ከምዕራብ ወለጋ ተፈናቅለው በደብረ ብርሃን፣ ሐርቡ፣ አርጎባ፣ ገራዶና ሌሎች መጠለያ ጣቢያዎች ከ ሰላሳ ስድስት ሺ በላይ ተፈናቃዮች እንዳሉ ጥናቶች ያመላክታሉ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ነገ ከሌሎች ፕሮግራሞች ጋር እንጠብቃችኋለን። ሰላም ደናደሩ